አቃቤ ሕግ ዛሬ በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸው ሁለት ተጨማሪ ምስክሮች ፖሊስ ሊያቀርባቸው እንዳልቻለ ተገለጸ። እነኚህን ምስክሮች እንደማይፈልጋቸው ተናግሮም ከዚህ በፊት በመሰከሩት ምስክሮች ቃልና ባቀረባቸው የሰነድ ማስረጃዎች መሰረት ተከሳሹ ይከላከሉ ብሎ ፍርድ ቤቱ ብይ እንዲሰጥለትም ጠይቋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። መለስካቸው አምሀ ዝርዝሩን ይዘዋል። በአቃቢ ህግና በነ ዶክተር መረራ ጉዲና መካከል ባለው ክርክር ዛሬ ሁለት የአቃቢ ህግ ምስክሮች ይጠበቁ የነበረ ቢሆንም ሳይቀርቡ ቀርተዋል። አቃቢ ህግ ዛሬ ረፋዱ ላይ ለተሰየመው ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት እንዳመለከተው ከሆነ በኦፌኮው ሊቀመንበር በዶክተር መረራ ጉዲና ላይ የቆጠራቸውን ሁለት ምስክሮች ፖሊስ ሊያገኛቸው ስላልቻለ ዛሬ ሊያቀርባቸው አልሆነለትም ይሁንና እነዚህ ምስክሮቹ ከዚህ በፊት ከመሰከሩት ሰዎች የተለየ ሊመሰክሩ ስለማይችሉ ፍርድ ቤቱ ቀደም ሲል በተሰሙ ምስክሮች ቃልና በሰነድ ማስረጃዎቹ መሰረት ተከሳሹ የቀረበባቸውን ክስ ይከላከሉ ብሎ ብይን እንዲሰጥለት ጠይቋል። ፍርድ ቤቱም የተከላካይ ጠበቆችን ሐሳብ ጠይቋል። ከተከላካይ ጠበቆች መካከል አቶ ወንድሙ ይብሳ አቃቢ ህግን አመስግነው ዶክተር መረራ ጉዲና ከታሰሩ አንድ ዓመት ከአንድ ቀን መሆኑን አስታውሰዋል። ስለሆነም ፍርድ ቤቱ አጭር ቀጠሮ ቆርጦ ብይን እንዲሰጥለት ጠይቀዋል። አክለውም ለፍርድ ቤቱ ከዚህ በፊት በጽሑፍ ላቀረቧቸው አቤቱታዎች ትዕዛዝ እንዳልተሰጠ አመልክተዋል። አቶ ወንድሙና ሌሎችም ጠበቆች እንዳመለከቱት ከሆነ ተከሳሹ የሚገኙበት ማረሚያ ቤት ከአንድ በላይ ጠበቃ ገብቶ ሊያናግራቸው አይገባም በማለቱ ለደንበኛቸው ሊሰጡ የሚገባውን አገልግሎት ሊያበረክቱ እንዳልቻሉ ተናግረዋል። ከዚህ በተረፈም የዶክተር መረራ ጉዲና ጎብኚዎች ቁጥር በማረሚያ ቤቱ የተወሰነ በመሆኑ ከዘመድ ወዳጆቻቸውና ጓደኞቻቸው ጋር የመገናኘት ነጻነታቸው የተገደበ ሆነዋል ሲሉ ጠቁመዋል። ፍርድ ቤቱም አንዳንድ አቤቱታዎቻቸው አላስፈላጊ በሆነ መንገድ በማረሚያ ቤቱ የአስተዳደር ጉዳይ ፍርድ ቤቱ ጣልቃ እንዲገባ የሚጠይቁ መሆናቸውን ጠቁሞ ፍርድ ቤቱ ሊመለከታቸው ይገባዋል የሚላቸውን ጉዳዮች ለይቶ ማረሚያ ቤቱን እንደሚጠይቅና አጣርቶ ትዕዛዝ እንደሚሰጥ ተናግሯል በጉዳዩ ላይ ብይን ለመስጠትም ለታሳሳ አምስት ቀን 2010 ዓ ም ቀጠሮ ቆርጧል የፌዴራሉ ጠቅላይ አቃቢ ህግ የካቲት 16 ቀን 2009 ዓ ም ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባቀረበው የክስ ማመልከቻ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ጨምሮ በዶክተር ብርሃኑ ነጋ ጀዋር መሐመድ ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ ላይ የወንጀል ክስ መስርቶባቸዋል። ከዶክተር መረራ ጉዲና በስተቀር የሌሎቹ ተከሳሾች ጉዳይ የሚታየው በሌሉበት እንደሆነም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ